በኢትዮጵያ የግንባታውን ኢንዱስትሪ ለማሳደግ በሚል በግንባታ ስራ ለተሰማሩ ድርጅቶችና ግለሰቦች ከቀረጥ ነጻ የግንባታ እቃዎችን ወደ ሀገር ውስጥ ማስገባት በማበረታቻነት የተፈቀደ ነው። ይሁን እንጂ አንዳንዶች እድሉን በመጠቀም የሚያስገቧቸውን የግንባታ መሳሪያዎችና ተሽከርካሪዎች በህገወጥ መንገድ ወደ ገበያ እንደሚያስገቡ አንዳንድ አስተያየት ሰጪዎች ይገልጻሉ። ስማቸው እንዳይጠቀስ የፈለጉ አንድ አስተያየት ሰጪ እንደሚሉት በግንባታው ዘርፍ የተሰማሩ አንዳንድ ባለሀብቶች ከቀረጥ ነጻ የሚያመጧቸውን እቃዎች ወደ ገበያ በማስገባታቸው በህጋዊ መንገድ ቀረጥ ከፍለው የሚሰሩትን እየጎዳ ነው ብለዋል። ኢንቨስተሮች ቀረጥ ነጻ የሚያስገቡት ማለት ለአንዳንድ ግንባታዎች በተለይ ይሄ የኮንስትራክሽን ላይ የሚሰሩትና ህዝቡን ለማገልገል አንዳንድ ነገሮችን የሚገቡት እቃዎች ላይ በተለይ በተለይ በተለይ መኪናው ላይ ማለት ነው። እነዚህ ኢንቨስተሮች የሚባሉት መኪና ከቀረጥ ነጻ ነው የሚያስገቡት በብዛት ማለት ነው። ከቀረጥ ነጻ ገብቶ ግን ለተባለው ለተፈለገው አላማ የሚውሉ ሳይሆን ለንግድ ነው በቃ የሚቀርቡት ማለት ነው። ምክንያቱም ከቀረጥ ነፃ ነው የሚገቡት በጣም በሪካሽ ጋር በወረደ ዋጋ ነው የሚገቡት እና ሌሎቹ ደግሞ ቀረጥ ከፍሎ ብዙ ብዙ ነገር ብዙ ወጪ የወጡበት ነው የሚገቡት እና በየከተማው፣ በየቦታው፣ በየእያንዳንዱ ቦታ ላይ የሚታየው ነገር ይሄ ነው። ጉዳዩን በተመለከተ ዶችቬለ ያነጋግራቸው በኮንስትራክሽን ሚኒስተር የኮንስትራክሽን ኦዲት ዳይሬክቶሬት ዳይሬክተር አቶ አብዱራህማን ጀማል ችግሩ ሊኖር እንደሚችል ገልጸው በሚኒስተር መስሪያ ቤቱ አዲስ የኮንስትራክሽን መሳሪያዎች ምዝገባና ቁጥጥር ደንብ እየተዘጋጀ መሆኑ

ኢንዱስትሪውን ለማዘመን የሕግ ማዕቀፎች ያስፈልጉታል፣ የአሰራር ስርዓቶች ያስፈልጉታል እና አሰራር ስርዓት ተከትሎ የኮንስትራክሽን መሳሪያዎች ምዝገባና ቁጥጥር ደንብ ተዘጋጅቷል። ለባለድርሻ አካላትም ለውይይት ቀርቦ ሀሳብ ግብዓት ተሰባስቧል። እንደ ዳይሬክተሩ ገለጻ አሁን የሚሰራበት አዋጅና ደንብ ከአስራ ዘጠኝ አመት በፊት የነበረ በመሆኑ አሁን ካሉ የግንባታ መሳሪያዎችና ተሽከርካሪዎች ነባራዊ ሁኔታ ጋር ያልተጣጣመ ስለነበር ለቁጥጥር አስቸጋሪ ሆኖ ቆይቷል። ስለሆነም ብዙዎቹ የግንባታ መሳሪያዎች ምዝገባ ሳይደረግባቸው ወደ ግንባታ ይሰማሩ ስለነበር በህገወጥ መንገድ የግንባታ መሳሪያዎቹን ወደ ገበያ ለማስገባት በር እንደከፈተ ተናግረዋል። አሁን የሚወጣው ደንብ ግን ችግሩን እንደሚመልሰው አብራርተዋል። ዞሮ ዞሮ ምንድን ነው ይሄ ደንብ ሲወጣ አሁን ያልሻቸው ችግሮች ስላሉ ነው ደንቡ መውጣት ያስፈለገበት በቀጥታ ይገባሉ። ከገቡ በኋላ ምንም ምዝገባ ሳይደረግላቸው ወደ ኮንስትራክሽን ስራ የሚሰማሩዎቹ ብዙዎች አሉ። ስለዚህ ይህንን መሰረት አድርጎ ለመቆጣጠር ያሉንን ማሽነሪዎች፣ በአገሪቱ ውስጥ ያሉ ማሽነሪዎች በአግባቡ መዝግቦ መያዝ፣ በተገቢው ስራ ላይ የዋሉ መሆናቸውን ክትትል ለማድረግ እንዲረዳ ታስቦ የተዘጋጀ ደንብ ነው። ስለዚህ ይሄ ደንብ የሚዘጋጀው ደንብ ይመልሰዋል ብለን እያሰብን ያለን የኮንስትራክሽን ዕቃዎችን በአግባቡ መዝግቦ ለታለመላቸው ዓላማ መዋሉን ለመቆጣጠርም በኢትዮጵያ ለመጀመሪያ ጊዜ የኮንስትራክሽን ኦዲት ክፍል መቋቋሙን ገልጸዋል። በዚህ ክፍል አማካኝነትም የሚሰሩ ግንባታዎችን ከንድፍ ስራ ጀምሮ በመቆጣጠርና ክትትል በማድረግ ለግንባታው የሚያስፈልገውን የግብዓት መጠንና የግንባታ እቃዎች በባለሙያ እንዲወሰን በማድረግ ከፍጆታ በላይ የሆኑ የግንባታ መሳሪያዎች ወደ ሀገር ውስጥ ከቀረጥ ነፃ እንዳይገቡ መቆጣጠር ይቻላል ሲሉ ዳይሬክተሩ ገልጸዋል። ከህግና ከደንቡ ውጪ መንግስት የሰጣቸውን ማበረታቻ በአግባቡ የማይጠቀሙና እድሉን ላልተገባ ጥቅም የሚያውሉት ከሆነ ባለሀብቶቹ በህግ ሊጠየቁ እንደሚችሉ ዳይሬክተሩ አስረድተዋል።